ኢየሱስ ማን ነው? ክርስቶስ ኢየሱስን ጌታ እንደሆነ ሆኖ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ባሪያዎች እናደርጋለን። ሁለተኛ ኮርንቶስ ምዕራፍ 4 ቁጥር 5። በፖል ዎከር ይህን ቡክሌት ለእናንተ ለአንባቢያን አበርክቻለሁ። ስለ ኢየሱስ ክርስቶስ ላካፍላችሁ ስለፈቀዳችሁልኝ አመሰግናለሁ። በመጽሐፍ ቅዱስ ላይ ምንም አይነት መደበኛ መመሪያ የለኝም። በብዙ ሥነ መለኮታዊ ጉዳዮች ላይ አቋሜ ግልጽ አይደለም። እኔ ግን የኢየሱስ ተከታይ ነኝ እና ቅዱሳት መጽሐፍትን ወዳለሁ። አንዳንድ ሀሳቦችን እንዳካፍላችሁ ፍቀዱልኝ። መግቢያ። ይህን ጥያቄ እየጠየቃችሁ ከሆነ ማለትም ኢየሱስ ማን ነው? በእውነት አስደናቂ ሁኔታ ላይ ናችሁ። በአምላክ ላይ ልትቆጡ ትችላላችሁ ወይም አሁን በእግዚአብሔር አታምኑም። ወይም ምናልባት በእግዚአብሔር ታምናላችሁ ነገር ግን ተጎድታችኋል። ምናልባት የእስልምና፣ የህንዱ፣ የቡዲስት ወይም የሌላ እምነት ተከታይ ልትሆኑ ትችላላችሁ። በአጠቃላይ ራሳችሁን መግለጽ እንደየማትችሉበት የተለየ ሁኔታ ላይ ልትሆኑ ትችላላችሁ። ምንም ይሁን ምን፣ ወዳጆቼ፣ ያላችሁበት ስሜት ወይም ያላችሁበት ሁኔታ፣ የመጽሐፍ ቅዱስ አምላክ ከመጀመሪያው እስከ መጨረሻው መጽሐፍ ያድማችኋል። በተጨማሪ ኢየሱስ ማን ነው ብላችሁ እንድትጠይቁ ይማጸናችኋል። የማትችለዋቸውና መብትሄ ያታችሁለት ብዙ ጥያቄዎች ሊኖሯችሁ ይችላሉ። በእውነት በዚህች አጭር ቡክሌት ውስጥ ወደ እናንተ የመጣሁት በኢየሱስ አማኝ ሆኜ ብቻ ነው እና በቀላሉ አንዳንድ ሐሳቦችን ላካፍላችሁ። የእምነቴ ምንጮቼ መጽሐፍ ቅዱስና የእግዚአብሔር መንፈስ ናቸው። መጽሐፍ ቅዱስ 66ቱ መጽሐፍት ወይም ጽሑፎች የተቀናበረው በመንፈስ አነሳሽነት የተጻፈ የእግዚአብሔር ቃል እንደሆነ አምናለሁ። እንደ ማንኛውም ጥሩ ወይም እውነተኛ ነገር መጽሐፍ ቅዱስ በተሳሳተ መንገድ ልናውቀው፣ ልንጠቀምበት እና ልንጠራጠረውም እንችላለን። ይሁን እንጂ ሰዎች መጽሐፍ ቅዱሱን ሲጠቀሙ ጉድለቶች ቢኖሩትም እውነትን ለሚፈልግ ታማኝ የአምላክ ምንጭ ሆኖ ይቀጥላል። ለማንበብ ቀላል ይሆን ዘንድ በያልተማሩ ሰዎች ነው የተጻፈው። እግዚአብሔር ራሱን ከእኛ በመጽሐፍ ቅዱስ አልሰወረም፣ እንዲያውም ራሱን ገልጦልናል። ኢየሱስ ማን ነው ለሚለው በጣም አስፈላጊ ጥያቄ አሁን ዘልዬ ልግባና ሐሳቤን ላቀርብላችሁ። ኢየሱስ ማን ነው? መጽሐፍ ቅዱስ ኢየሱስ ክርስቶስ፣ ትርጉሙም ጌታ ያድናል፣ አምላክ በሰው አምሳል መሆኑን ያስተምረናል። እግዚአብሔርን በግላችን እንድናውቀው እና ከእግዚአብሔር ጋር ሙሉ በሙሉ እንድንገናኝ እግዚአብሔር ሰው ለመሆን ከሰማይ ወረደ። ኢየሱስ በስጋ አምላክ ነው። እርሱ የመጣው ኃጢአታችንን ይቅር ሊለን እና የዘላለም ሕይወትን ሊሰጠን ነው። ግን ይህ ኢየሱስ ማን ነው እና ለምንስ መጣ? ራእይ ይህ የማይመረመር ለመረዳት የማይቻል እውነት እንደሆነ ራሱ መጽሐፍ ቅዱስ ይነግረናል። እግዚአብሔር እኛን ለማዳን ወደ ሰው መልክ መቀየሩ እኛ በቀላሉ ይህንን እውነት መረዳት አንችልም፣ ይህንን መረዳት አንችልም፣ ለእኛ ከአቅማችን በላይ ነው። አሁን መጽሐፍ ቅዱስ ይህ እውነት፣ እንደዚህ ያለ አስደናቂ እውነት አእምሯችን እንዲሸከመው ተደርጎ እንዳልተፈጠረ ይነግረናል። ይህ የእግዚአብሔር እውነት ኢየሱስ ክርስቶስ መንፈስና እውነት እንደሆነ ተነግሮናል እና ወደ እኛ የሚመጣው ከአእምሮን አእምሮን በማስተዋል ሳይሆን በመንፈሳችን በልባችን መገለጥ ነው። እናንተ እንደ እኔና እንደ ብዙዎቹ እግዚአብሔርን ለመረዳት ወይም እሱን በአእምሮ ላይ ለማስፈር ከሞከርን መንፈሳችንና ልባችን እንዲመሩን መፍቀድ በጣም ከባድ ሊሆን ይችላል። ነገር ግን ታውቃላችሁ ወዳጆቼ፣ ወይ አሁን በህይወታችሁ ውድ የሆነ ነገር ሁሉ ጓደኞች፣ ቤተሰብ፣ ደስታ፣ ፍቅር፣ ሰላም፣ ይቅርታ፣ ምህረት፣ እነዚህ ነገሮች የአይምሮ እውነታ ሳይሆኑ የልብና የመንፈስ ናቸው። እንዲያውም ብዙ ጊዜ አእምሯችንን መረዳታችንን የልብ እውነትን ወይም ግንኙነቶቻችንን እንዲጎዱ እናደርጋለን። ልባችሁን እንዲቆጣጠረው ፈቅዳችሁ ታውቃላችሁ? በመፍቀዳችሁ ተጸጽታችሁ ታውቃላችሁ? እግዚአብሔር በትንሿ አይሙሬ ወይም በዘፈቀደ ግንዛቤ ውስጥ የሚስማማ ከሆነ እርሱ በጣም ትንሽ አምላክ ነው። በእርግጥ በመጽሐፍ ቅዱስ ውስጥ እግዚአብሔር መንፈስ ነው፣ አምላኪዎቹም በመንፈስና በእውነት ሊሰግድለት ይገባል ተብሎ ተነግሮናል። ኢየሱስ ራሱ ስለ ቃላቱና ስለ መገለጡ ቃሌ መንፈስና ሕይወት ነው ብሏል። የኢየሱስ እውነት ወይ ሐቅ ለአእምሯችን ፈታኝ ነገር ነው፣ ግን የልባችን በር እንደ ማንኳኳት ተሰምቷቸው ያውቃልን? የክርስቶስ መልእክት ኢየሱስ ሰዎችን ለእምነታቸው እንዴት እንደተናገረ ትኩረት የሚስብ ነው። ገንዘብ ወይም ሀብት እየሰጥ አልመጣም። ለስነ መለኮት ጥያቄዎች መልስ ለመስጠት እንኳን አልመጣም። እንዲህ አለ። የተጠማ አለ ወደ እኔ እምጣና ይጠጣ፣ በእኔ የሚያምን ሁሉ በውስጣቸው የሕይወት ውሃ ምንጭ ይፈሳል። ኢየሱስ ተጠምተን እንደሆነ ጠየቀንና የሕይወት ውሃ ቃል ገባልን። ይህ ለዕለት ኑሯችን ወይም ለአእምሮአችን አይመጥንም፣ ነገር ግን ወደ ነፍሳችን ጠልቆ ይወርዳል። እና ተጨማሪ ነገር ፍላጎቶቻችንን የሚያሟላ ይመስላል። ተጠምተሃልን ብሎ ኢየሱስ የጠየቀው ጥያቄ በነፍሳችሁ ያስተጋባልን? ወይም ለምሳሌ ኢየሱስ ወደ ሕዝቡ ዞር ብሎ የደከማለ ብሎ ጠየቀ። ከዚያም የተለየ አይነት እረፍት ቃል ገባልን። ኢየሱስ ተአምራትን አድርጓል፣ ነገር ግን ለተአምራቱ የተለየ ዓላማ ነበረው። አንድ ጊዜ ኢየሱስ ተአምራትን ያደረገበት ምክንያት ኃጢአትን ይቅር ለማለት ኃይል እንዳለው ሁላችንም እንድንረዳ ብዙ ሰዎች ፊት ተናገረ። ለአጭር ጊዜ ህይወትን ለማሻሻል ሲል ብቻ ተአምር አልሰራም። ኃጢአታችንን ይቅር የማለት ኃይሉን እንድናይና ስማችንን በመንግስተ ሰማይ እንድንጽፍ ተአምራት አድርጓል። ታዲያ ምልክቱ ምን ነበር? በነፍሴ ውስጥ ይህን የህይወት ዕረፍት፣ እነዚህን የህይወት ውሃዎች እንዴት ማግኘት ትችላለሁ? የኢየሱስ መልእክት ህይወት የሚዘራበት በጥሬው ግልጽ የሚሆንበት በሚከተለው ላካፍላችሁ። ኢየሱስ በሩ እኔ ነኝ፣ ወደ እኔ የሚመጣ ሁሉ ይድናል ብለዋል። ኢየሱስ እግዚአብሔር እንድናውቀ ወደ ራሱ ጋበዘን። አሁን በህይወታችው ውስጥ ያላችሁ ጥልቅ ነገር ቢኖር አንድ ሰው ነው እንጂ የሆነ ነገር ወይም አንድ ፅንሰ ሀሳብ አይደለም። እስኪ ለአንድ ደቂቃ ያህል አስቡበት። በስተመጨረሻስ በጣም ዕንቁ ነገር ቢኖረኝ የምትሉት ምንድን ነው? ሰው መሆኑን አረጋግጬላችኋለሁ። እግዚአብሔር አንድ ነው። ለእናንተ ትልቅ የሆነው የእግዚአብሔር እውነት ራሱ መሆኑ ነው። ሰው ሆኖ የማሳየቱ ዓላማ እኔና እናንተን እሱን ለማየት ለመዳሰስና እንድናውቀው ነው። እንዲያውም አንድ ስም ኢየሱስ የተሰጠው አማኑኤል ሲሆን ትርጉምም እግዚአብሔር ከእኛ ጋር ማለት ነው። ኢየሱስ እግዚአብሔር እንደ ሰው የመጣው ዛሬና ለዘላለም ከእኛ ጋር እንዲሆን ነው። እግዚአብሔርን በግል ማወቅ ትፈልጋላችሁልን እምነት ኢየሱስ በእርሱ እንድናምን አጥብቆ ይማጸናል። እሱ በእርግጥ ከሰዎች ጋር በነበረበት ጊዜ ይህ የእሱ ግብዣ ነበር። እነሱም ያዩት ነበር። እሱን ማየት ከቻሉ እሱን ማመን ላይ ይህ ሁሉ ትኩረት ለምን አስፈለገ? በዚህ የእምነት ጉዳይ ላይ ሁለት ነገሮች ተገልጠውልኛል። አንደኛ፣ እውነተኛ ጓደኛ በአንተ ያምናል። ለእናንተ ያልሆነ ሰው ነገር ግን ጓደኛ የመትሉት ሰው ኑሯችሁ ያታውቁምን? እነኚህ ሰዎች የማያውቋችሁ እና በዙሪያችሁ መኖራችሁንም ዋጋ የማይሰጡ ናቸው። እነዚህ ሰዎች ከእናንተ ጋር ከፍ ያለ ግንኙነት ቢኖራቸውም እምነታቸውን አይጥሉባችሁም። የተወሰነ ልባቸውም ዘግቶባችኋል። ይህ ስሜት በወዳጅነት ውስጥ ተሰምቷችሁ ያውቃልን? ኢየሱስ መጣ። እግዚአብሔር በስጋ ከእኛ ጋር ሊሆን አማንኤል፣ የሚለው ስሙ ራሱ አምላክ ከኛ ጋር ማለት ነው። ከእኛ ጋር ፍቅር፣ እምነት፣ ግንኙነት እንዲኖረው መጣ። እርስ በርሳችን በመተማመን የእውነተኛ ወዳጅነት ደም ነው። ኢየሱስም ወዳጄ ብያችኋለሁ አለ። ኢየሱስም ጓደኛ ነፍሱን ለወዳጁ ከመስጠት የበለጠ ፍቅሩን ማሳየት የሚችልበት ምንም መንገድ እንደሌለ ተናግሯል። ሁለተኛ ማየት ማመን አይደለም። ኢየሱስ በምድር ላይ በነበረበት ጊዜ ብዙ ሰዎች አይሉን አይተው ነበር፣ ነገር ግን በእሱ አላመኑም። ምናልባት እናንተም እንደኔ አንዳንድ ጊዜ ትመኙ ወይም እንዲያውም ምን ነው ኢየሱስን ማየት በቻልኩ ትሉ ይሆን? እውነትን ነው። ብዙዎች አብዛኞቹ በስጋ ያዩትና ታምራዊ ኃይሉን የመሰከሩለት በእርሱ አላመኑም። ብዙ ጊዜ እንዲያውም ታምራትን ሲሰራ ሰዎች በእርግጥ ተቃወሙት። በመጨረሻም ያዩት ሁሉ እሱን የሰሙት፣ አብረውት የሄዱትን፣ በምልክቶችና በድንቅ ነገሮቹ የተደሰቱን በስተ መጨረሻ በእሱ ላይ ሴራ ሰሩ። የተወሰኑትንም ጣሉት። በስተመጨረሻም በእሱ ላይ ሴራ ሰሩና የተወሰኑትም ጣሉት። እርሱን ባዩት ሁሉ በፊታቸው በማለዳ ብርሃን ተገደለ። ስለዚህ ኢየሱስ የጠራን ወደ ማመን ወደ እምነት እንጂ ወደ ማየት አይደለም። ሰው ባየ ጊዜ ገደለው። በአይናችን የምናየው ለመከተል እና ታማኝ ለመሆን እራሳችንን ማመን አንችልም። እንደ ደቀ መዛሙርቱ ለተወሰነ ጊዜ ታማኝ እንሆን ይሆናል። ነገር ግን በሆነ ጊዜ አይኖቻችን፣ አይምሯችን፣ ልባችን ያዋርዱናል እና እኛ አንከተልም። ያየነውና በአንድ ወቅት የምንወደውን እንቃወም ይሆናል። ኢየሱስ ደቀ መዝሙሩን ቶማስ ሳያየው የሚያምኑ ግን ብፁዓን ናቸው አለው። እዚህ ምድር ላይ ኢየሱስ በልባችን አይን እንድናይና እንድናምን ይፈልጋል። ማለትም እንድንቀበል፣ እንድንከተል፣ እንድንታዘዝ፣ እንድናመልክ ኢየሱስ ከእናንተ ጋር እውነተኛ ግንኙነት፣ ጓደኛነት ይፈልጋል። አንድ ቀን ወደ ክብር እንሻገራለን። አይኖቻችን ንጹህ ይሆናሉ፣ ልባችንም ጸንቶ ይኖራል እና እሱን ፊት ለፊት እናየዋለን። አሁን ግን ጥሪው እንድናምን ነው። ኢየሱስን በልብ አይናችሁ እያያችሁ እንደሆነ ይሰማችኋል። ውድ ሀብት፣ ኢየሱስን ለማየት እና ለማመን የሚከብደው ለምንድን ነው? ዓለም ሁሉ ስለ ኢየሱስ ሰምቶ የማያምን ለምንድን ነው? ከዚህ ጀምሮ እግዚአብሔር እያንዳንዱ ሰው በእኩልነት ቢወድም አንዳንዶቹ እግዚአብሔርን አወቁ፣ አንዳንዶቹ ግን አላወቁም። ይህም ለእኛ ለመረዳትም ለማብራራትም የማይቻል ነው። ኢየሱስ በምድር ላይ ሲመላለስ ሲሰብክና ታምራትን ሲያደርግ ተመሳሳይ ነበር። አንዳንድ ሰዎች በእግሩ ስር ወደቁና አንተ ጌታ ነህ አሉ፣ ሌሎች ደግሞ ንቀውት ስልጣኑን ተቃወሙት። ይህ እንዴት ሊሆን ቻለ? አንድ ሰው ክርስቶስን አይቶ እግዚአብሔርን ያያል ሌላው ደግሞ ክርስቶስን በተመሳሳይ ጊዜ አይቶ ሰውን ብቻ ያያልን? ይህንን ማብራራት አልችልም። ነገር ግን በኢየሱስ ህይወት እና ትምህርት ያየሁት ነገር ራሱን በትልቅና በጸጥታ መንገድ መገለጡን ነው። በጣም በጥልቀት እና በጸጥታ አንድ ሰው በእውነት ኢየሱስን ስለ ማንነቱ ባየ እግዚአብሔር ከእኛ ጋር መገለጡ በሰውየው ልብ ውስጥ ድረስና ለዘላለም ቀየረው። ነገር ግን ይህ መገለጥ ትልቅና ንጹህና ጸጥታ የሰፈነበት ስለሆነ አብዛኞቻችንን ሳናስተውል እናልፋለን። በሕይወታችን ፊት ላይ ባለው ብዙ ጫጫታና ምኞት ሐሳቦችን ተከፋፍሏል። የእግዚአብሔርን ወሳኝ ነገሮች ስንጠቀምባቸው ያልፉናል። ኢየሱስ ይህን እውነት ለማስረዳት በጣም አጭር ምሳሌ ተናግሯል። እንዲህም አለ መንግሥተ ሰማያት በመሬት ውስጥ የተቀበረ የማዕድን ሀብት ትመስላለች። አንድ ሰው ባገኘው ጊዜ እንደገና ሸሽገው፣ ከዚያም በደስታው ሄደው ያለውን ሁሉ ሽጦ ያንን ማዕድን ገዛው። በዙሪያችሁ ያሉ ብዙ ሰዎች ማየት ያልቻሉትን እናንተ ግን ኢየሱስ ውድ ሀብት እንደሆነ ማየት እንደጀመራችሁ ይሰማችኋልን? ደም የኢየሱስ ታሪክ አስደናቂ ነው። አምላክ እንደመሆኑ መጠን ከኃጢአታችን ደም የኢየሱስ ታሪክ አስደናቂ ነው። አምላክ እንደመሆኑ መጠን ከኃጢአታችን ከእድፍታችን ነጻ ሊያወጣን እንደመጣ ተነግሮናል። ታውቃላችሁ፣ የኃጢአታችን ጥልቅነት አብዛኛው ጊዜ የደም ፈለግ ይተወዋል። የሰው ሕይወት ምንጭ የሆነው ደም አመፅ ባለበት፣ በደል ባለበት፣ መጥፎ እድል ባለበት፣ ሞት ባለበት ይፈሳል። ሁላችንም በቀጥታም ሆነ በተዘዋዋሪ እጃችን አለበት። የምንኖረው በባርነት እና በበደል ላይ በተገነባ ዓለም ውስጥ ሲሆን ሁላችንም ወይ ደም አፍስሰናል ወይም የሰዎችን ደም ዋጋ ያስከፈለውን የተሰረቀ ንብረት ተጠቅመን ይሆናል። ይህ ግልጽና የማይመችን ሀቅ ነው። ነገር ግን ደም መፋሰስ የዓላማችን ጨለማና ከእግዚአብሔር የመለየታችን ዋና አካል ነው። ስለዚህ ኢየሱስ ይመጣል። እናም እኛን ከዚህ ኃጢአት እና ከጨለማ ነፃ ሊያወጣን ይፈልጋል። ከደረሰብን በደል ከበደልንም በደል ነፃ ሊያወጣን ይፈልጋል። እያንዳንዱን ነፍስ ሁሉንም ልብና የምንኖርበትን ምድር እንኳን መፈወስና መመለስ ይፈልጋል ኢየሱስ። ስለዚህ መብዤነት እና ይቅርታ መንገድ እንደከፈተ ተነግሮናል። በሚያስደንቅ መንፈሳዊ መንገድ ኢየሱስ ኃጢአታችንን ወደ ሰውነቱና ስጋ ወስዶ ከዚያም ከእርሱ ጋር ሞተ። በመጽሐፍ ቅዱስ ላይ አንድ ጥቅስ እርሱ ስለኛ ኃጢአት ሆነ ሲል ይገልጸዋል። ኢየሱስ ጥፋታችንና እፍረታችንን ወርሶ ከዚያ ጋር ሞተ። ከኃጢአታችን ጋርም ሞተ። ከዛ ከሞተ ተነሳ፣ ነገር ግን ኃጢአታችን ከእርሱ ጋር አልተመለሰም። ኃጢአታችን በመቃብር ውስጥ ቶታል ማለት ይቻላል። ኢየሱስ ኃጢአታችንን ወሰደ፣ ከእርሱ ጋርም ሞተ። ለእኛ ይቅርታንና አዲስ ሕይወትን ይዞልን ተመለሰ። በመጽሐፍ ቅዱስ ውስጥ አንድ ኃይለኛ ጥቅስ እንዲህ በማለት ይገልጸዋል፦ የኢየሱስ ደም ከኃጢአታችን ደም የሚበልጥ ቃል ይናገራል። በዚህ ምክንያት በኢየሱስ አምነን ይቅርታውን ስንቀበል የተከፈለው የመስዋዕትነት ደም ለኢየሱስ ደም አመስጋኞች እንሆናለን። በደሙ መታጠብ ትፈልጋላችሁ? መንፈስ ኢየሱስ ሕያው ነው፣ ስጋዊ ነው፣ በሰማይም አለ። አንድ ቀን ፊት ለፊት ልናገኘው እንችላለን። ነገር ግን ኢየሱስ በቅርቡ ምድርን ትቶ ወደ ሰማይ እንደሚሄድ ለደቀ መዛሙርቱ በነገራቸው ጊዜ በዚህ ደስ ሊላችሁ እንደሚገባ እንዳታዝኑ ብሎ ነገራቸው። ምክንያቱም መንፈስ ቅዱስ ወደ እነርሱ መጥቶ በውስጣቸው ስለሚገባ አያችሁ፣ ኢየሱስ በምድር ላይ በነበረበት ጊዜ በሰው መልክ ብቻ ነበር። ኢየሱስ በአንድ መንደር ውስጥ ከሆነ በሌላ መንደር አልነበረም ማለት ነው። ይህ ኢየሱስ የሰላም እጁን በሰው ላይ እየጫነ እንደሆነ፣ የሰላም እጁን በሌላ ላይ አልጫነም ማለት ነው። እርሱ በሰው መልክ ነበር። ስለዚህም ልክ እንደኛ ከቦታ እና በጊዜ የተገደበ ነበር። ኢየሱስ ወደ ሰማይ በሄደ በሄደ ጊዜ ራሱ የኢየሱስ መንፈስ መንፈስ ቅዱስ በምድር ሁሉ ላይ ፈሰሰ። ይህም ማለት የኢየሱስ ሰውና ሰላም በእያንዳንዱ መንደር እና በእያንዳንዱ ሰው ልብ እና ቤት ላይ በተመሳሳይ ጊዜ ሊሆን ይችላል ማለት ነው። በተጨማሪም ኢየሱስ በአጠገባችን መሄዱ ብቻ ሳይሆን በውስጣችንም መኖር ችለዋል ማለት ነው። አሁን ኢየሱስ በምድር ላይ ተልእኮውን እንዳጠናቀቀ መሞትና መነሳት፣ ይቅርታና የዘላለም ህይወት ሊሰጠን በአካል በሰማይ ይኖራል። አሁን ከእርሱ ጋር በመንፈስ ቅዱስ እንገናኛለን። በኢየሱስ ስናምን በመንፈስ በኩል ወደ እኛ ይመጣል እናም በልባችን በነፍሳችን፣ በመንፈሳችን እግዚአብሔር ከኛ ጋር ይኖራል። ኢየሱስ በሩ እኔ ነኝ፣ በእኔም የሚመጣ ሁሉ ይድናል አለ። ዮሐንስ ምዕራፍ አስር ቁጥር ዘጠኝ ኢየሱስ አሁን ወደ ልባችሁና ወደ ህይወታችሁ ልትጋብዙ ትፈልጋላችሁን? ይህ መንፈሳዊ ውሳኔ ነው። ሕይወታችሁን ለኢየሱስ ስትሰጡ የኃጢአታችሁ ስርየት እና የዘላለም ሕይወት ታገኛላችሁ። ኢየሱስን ባወቃችሁበት ቅጽበት በአዲስ መንገድ ላይ ትገኛላችሁ። እሱም እስከ ቀነ ብርሃን ድረስ ይበልጥ ብሩህ ይሆናል። ምሳሌ ምዕራፍ 4 ቁጥር 18። ከሞት ወደ ሕይወት ድልድዩን እንዴት እንደምንሻገር እና ኢየሱስ ክርስቶስን እንዴት ማወቅ እንደምንችል እነሆ ማድረግ የሚገባችሁ ሁለት ቁልፍ ነገሮች አሉ። እነዚህን በዚች በታች አስቀምጫለሁ እና ከዚያ ልታነቡት እና ከልባችሁ መጠን ላይ የምትችሉትን ጸሎት ጽፌአለሁ። ኃጢአት ንስሐ ለኃጢአታችሁ ንስሐ መግባት አለባችሁ። አዎ ይህ ከባድ እርምጃ ነው፣ ግን ኢየሱስ የተናገረው አንድ እርምጃ ነው። አሁንም መወሰን አለባችሁ፣ በእግዚአብሔር እርዳታ በሕይወታችሁ ካለው ኃጢአት እንድትርቁ፣ ገንዘብን መውደድ፣ ፍትወት፣ ስግብግብነት፣ ማጭበርበር፣ ሱስ፣ ዝሙት፣ የብልግና ምስሎችን ወዘተ ይህ ንስሐ የልብ ውሳኔ ነው እና ከጊዜ በኋላ በሕይወታችሁ እና በቤታችሁ ውስጥ መታየት አለበት። ለመቁረጥ፣ ለመግባባት፣ ለመጣል፣ ለማጥፋት፣ ለመስጠት የሚያስፈልጋችሁ ነገሮች ሊኖሩ ይችላሉ። አሁን ንስሐ ለመግባት ከወሰናችሁ እና ወደ ክርስቶስ መመለስ ይህም ንስሐ ማለት ነው ወደ ትክክለኛ አቅጣጫ እየሄዳችሁ ነው። በተለይ ለቀጣዩ እርምጃ ሁለተኛ በኢየሱስ ክርስቶስ ማመን ስለ ሀቅና እምነት አስፈላጊነትና ማመን በማንኛውም እውነተኛ ግንኙነት ላይ ተወያይተናል። ኢየሱስ እርሱን እንደምናመን ጠርቶናል። ኢየሱስ ይህንን የእምነት እርምጃ እንድንወስድ ጠርቶናል እና በእርሱ ላይ እምነት እንዳለን ጮክ ብላችሁ ተናገሩ። የራሳችሁን የምታደርጉት ጸሎት እዚህ ስፍ ያለው ጸሎቱ ከልባችሁ መነሳት አለበት። ቅን መሆን አለባችሁም እና በኢየሱስ ክርስቶስ ካመንን በዚህ ጊዜ መንፈሱን በልባችን ውስጥ ያደርገዋል ኃጢአታችንም ይቅር ይላል። ስማችንም በሰማያት ያጽፈዋል ይጽፈዋል። ጸሎት፣ ጌታ ኢየሱስ ሆይ፣ ስለወደድከኝ ወደድከኝ አመሰግናለሁ። ስለ ኃጢአቴ ስለሞጥቅ ሞትክ አመሰግናለሁ። ይቅርታና የዘላለም ሕይወት ስለ ሰጠኸኝ አመሰግናለሁ። ዛሬ ከኃጢአቴ ተጸጽቻለሁ እና እምነቴን በአንተ ትያለሁ። ኃጢአቴን ይቅር እንድትለኝም መንፈስህንም በውስጤ አፍስሰው። ጌታ ሆይ፣ ይቅር ስላልከኝ አመሰግናለሁ። ጌታ ሆይ ኢየሱስ ሆይ ስለ ዳንከኝ አመሰግናለሁ። ፊት ለፊት እስካ ይህ ድረስ ታማኝ እንደሆነ አሁኑን ወርዳኝ እናም በህይወት የዘመን ሁሉ አንተን እንድከተል በኢየሱስ ስም ጸልያለሁ። አሜን። አዲስ ህይወት ኢየሱስን ለመከተል ከወሰናችሁ ድናችኋል፣ ይቅር ብሏችኋል፣ እናንተ አዲስ ፍጥረት ሆናችኋል። ይህ የእግዚአብሔር እውነት ነው። ይህ የኢየሱስ መልእክት ነው። እንደ ዳግም የተወለደ አማኝ በየቀኑ መጽሐፍ ቅዱስን ማንበብ መጀመር እና ጥቂት ደቂቃዎችን ከኢየሱስ ጋር በጸሎት ማሳለፍ በጣም አስፈላጊ ነው። እምነታችሁ እና በሌሎች አማኞች ድጋፍ እንድታደርጉ ወደ መልካም የክርስቲያን ቤተክርስቲያን መቀላቀላችሁ በጣም አስፈላጊ ነው። መጽሐፍ ቅዱስ ከሌላችሁ እንድትገዙ ወይም እንድትዋሱ ሐሳብ አቀርባለሁ። በኦንላይን ወይም በመጽሐፍ መደብሮች ውስጥ ይፈልጉት። እኔ የማደርገው በቀን አንድ ምዕራፍ ማንበብ ነው። ምናልባትም በሉካስ ወንጌል ይጀምሩ። ከዚያ ማንበባችሁን ቀጥሉ። ጥሩ እምነት የሚጣልበት ቤተ ክርስቲያን ፈልጉ። በዚህ ውሳኔ እንዲመራችሁ ጸልዩ፣ ጌታ ኢየሱስንም ለምኑት። ከምታውቁትና ከምታምኑት ክርስቲያን ስለ ጥሩ ቤተ ክርስቲያን ምክር ጠይቁ። በሳምንት አንድ ጊዜ ወደ ቤተ ክርስቲያን መሄድ ቅድሚያ የሚሰጠው ጉዳይ መሆኑን እና ለጌታ መስዋዕት መሆኑን ያረጋግጡ። ይህ እንዲሆን በጊዜ መራ ግብሮቹና በገንዘባችሁ ውስጥም ቢሆን አንዳንድ ነገሮችን መቀየር ሊኖርባችሁ ይችላል። ለዚህም ደግሞ ጌታ ያከብራችኋል። የእናንተን አስተያየት መስማት እወዳለሁ። ይህን የእምነት እርምጃ በድረ ገጼ በሚቀጥለው ገጽ አማካኝነት ተቀብላችሁ ከሆነ ኢሜይል በመላክ አሳውቁኝ። ከእናንተ ጋር በረከት እካፈላለሁ እና ስለ እናንተም ጸልያለሁ። ይባርክህ ወንድሜ እህቴ፣ በአካል እስክንገናኝ ድረስ ሁላችንም ጌታ ቤት ተሰባስበን እግዚአብሔር በኢየሱስ ስም ይባርካችሁ ይጠብቃችሁ እና ያበልጽጋችሁ። ለተጨማሪ ግብዓቶች እባኮን ከዚህ በታች ያለውን ድረገጽን ይጎብኙ። ፒተር ዊብሊ ም ጌታ ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁም። እግዚአብሔር ፊቱን ወደ እናንተ መልሶ ሰላምን ይስጣችሁ። ኦሪት ዘልቆ ምዕራፍ 6:24-26 ይህ መጽሐፍ በጽሑፍ መልክ በተዘጋጀው ውስጥ ከተጠቀሱት የመጽሐፍ ቅዱስ ጥቅሶች ጋር አባሪ ያለው።